The Voice of America ክልሉ ባለፈው ሳምንት በተናጠለ ያካሄደውን ምርጫ በሰልፍ አክብሯል። ነዋሪዎች ምን ሀሳብ አላቸው? ዓለም ፍስሃ ከመቀሌ ተከታዩን ይዟል። ባቂ ማዕራት 2012 ዓ ም በትግራይ ክልል ምርጫ ተካሂደዋል። በዚህ ምርጫ ህወሓት የ80 ሞተኛ ከመቶ 52 ወንበሮች መቶ52ን ቢይዝ የ20 ሞተኛው የ38 ወንበሮች ደግሞ ከአንድ በስተቀር 37ቱን እንዳሸነፈ ተገልጸዋል። ምርጫውን መነሻ በማድረግ በመቀለ ከተማ የተለያዩ የህብረተሰብ ክፍሎች በማግኘት የምርጫ ውጤት የሚጠበቅ ነው ወይ ከአሸናፊ ድርጅት ለወደፊት የሚጠበቅስ ምንድ ነው የሚለው የተወሰኑ ሰዎችን አስተያየታቸው እንዲሰጡን ጠይቂያቸዋለሁ። አመካሳ ይባላል። ጣዕመ በኪነ ጥበብና በማህበራዊ ሚዲያ የሚንጥፍ ወጣት ነው ነው። የምጠብቀው ውጤት ነበረ። ምክንያቱ በሁለት መንገድ ነው። አንደኛው ፐርሰንት ኃይሉ የምጠብቀው ውጤቱ አብዛኛው ስልሳ ፐርሰንት ያሸንፋል ቢያስብ ነበረ፣ አርባ ከመቶ ተቃናቃኞች ይገባሉ የሚል እሳቤ ነበረኝ። ያው የምጠብቀውን ነው ያገኘው። ስልሳ በመቶን ያልኩ መሪ ውድብ እንደሚያሸንፍ የታወቀ ነው። ምክንያቱ አንደኛ በዚህ ሁለት ዓመታት ትግራይ ህዝብ የተፈጠረውን ነገር ሁሉን ሰው የሚያውቀው ነው። ከፌደራል ጋር ያለው ሰለማዊ ያልሆነ ግንኙነት እንዲሁም መንግስት የሚመራ ያለ መንግስት ህዝቡ አመኔታውን ለመንግስት ነው የሰጠው። ለዚህ ሰላማዊ የሆነ አመራር ማያውቁት የሚያውቁት ሰይጣን ይሻላል እንደሚባል አይነት ህዝቡ መሪው መንግስት የነበረ መንግስት ነው የመረጠው። ግን ደግሞ በአብዛኛው በዚህ አጭር ጊዜ በአንድ አመት ውስጥ እንዲሁም በስድስት ወር ባልሞላ ጊዜ ተቀናቃኝ ፓርቲዎች በሙሉ ህዝቡ ውስጥ ገብተው በጣም በጣም ብዙ ስራ ሰርተዋል። ፖሊሲያቸውም በነበረ የክርክር መድረክም አሳይተዋል ብቁነታቸውን። ስለዚህ ያሳዩት ትጋትና ያሳዩት እንቅስቃሴ ያሳዩት ፖሊሲ በአብላጫ ድምጽ እየመሩ ነበረ። ስለዚህ ህዝቡም እሱን ነገር አይቶ በወንበር እንዲያገኙ አርባ በሞቱ የሚሆን ነገር ልነሱን ህዝቡ ለነሱ ይሰጣል ብዬ አስቤ ነበረ። አንዳንድ ነገሮች ለመጥቀስ ያክል አርቲስት እንደመሆኔ መጠን የትግራይ መንግስት በአርት በኪነጥበብ ዙሪያ የተሰራ ስራ የለም እስካሁን ነው። ከዜሮ ወደ አምሳ ፐርሰንት በአርት ዙሪያ እንዲሰራ ምክንያቱ አርት ልማት ነው። ሌላ ከፌዴራል መንግስት ያለ ሰጣ ገባ ብልጽግና አመራሮችና ትግራይ መንግስት መንግስት መሪዎች ያለ ሰጣ ገባ እሱንም ወደ ሰላማዊ መንገድ መጥቶ ሰላሙን ጠብቆ ወደ ልማቱ እንዲገባ ወደ ቆድሞ ኢትዮጵያ ሰላማዊ ኢትዮጵያ እንዲፈጥር እንዲሰራ አላለ ማለት የትግራይ ናጥነት ድርጅት ማዕከላዊ ኮሚቴ አባል ወጣት ሀብቶም ገብረ ኪዳን አስተያየቱን ሰጥተኛል። ምርጫው በሰላማዊና በዲሞክራሲያዊ መንገድ እንዲካሄድ ነበረ ፍላጎታችን። ምርጫው ተካሂደዋል። ስለዚህ ውድብ ነጻነት ትግራይ በሰላም መንገድ እንዲያልፍ የድርሻው ተወጥተዋል። ስለዚህ ምርጫው እንዴት በሰላም ማለፍ አለበት ከሚል አንጻር ነው እኛም ያየነው እንጂ፣ ያው እኛ የተወሰነ ወንበር እናገኛለን ብለን እናስበን ነበር። ህወሀት እንደ ድርጅት ምንድን ነው ያው ተመርጠዋል፣ ግን የተመረጠው ሩሰርቶ ሳይሆን ብዙ ነገር እንደሚቀሩት ህዝቡም ያውቃል። ግን አሁን ያለው ሁኔታ ከሀገሪቱ አንጻር በሰላም ያሸጋግረኛል ብሎ ስላሰበ ነው ህዝቡ ወደ ምርጫ ያስ እንትን ያደርገው። ስለዚህ ህወሀት ቀጣይ ብዙ ስራዎች እንደሚጠብቁት ይጠበቃል። ግን እንደባለፈው ሳይሆን አሁን ጠንክሮ የሚሰራ ይመስለኛል። ካልሰራ ግን ካርዱ ወደ የት እንደሚሄድ ይታወቃል። ስለዚህ ጠንክሮ መስራት አለበት ብዬ ተስፋ አድርጋለሁ ማለት ነው። የውቅረ ከተማ ነዋሪትና በግል ንግድ የምትተዳደር ወጣት እናትነት በምርጫው ያላትን አስተያየት እንዲህ የብላለች ም ጠብቀው ነበር። ምክንያቱም በቃ ህወሀትና ህዝብ ያለውን ግንኙነት እጅና ኳንት ነው፣ ስለዚህ ያሸንፋል ብዬ እምነት ነበረኝ። መነሻዬ ደግሞ በቃ በተለይ ህወሀትና እሷ አዳር ግንኙነታቸው የተለየ ነው እና ደግሞ በልማትም ይሆን በስትራቴጂም ይሆን በያለው ሰላም ማስከበሯን ደግሞ ህወሓትን መምረጥ ያለው ማለት ነው። ጥበብና በማስታወቂያ ስራ የምታድር ጥጋይ ሀዲሽም በምርጫው ያለው አስተያየት ገልጥልኛል። ህወሓት እንደሚያሸንፍ ምንም ጥርጥር አልነበረኝም፣ እርግጠኛ ነበርኩኝ። ግን በዚሁ አሁን በመጣው ድምፅ ልክ ያሸንፋል ብዬ አልጠበቅኩም። ምክንያቱ ውድድሩ በጣም ከፍተኛ ነበር፣ ኃይለኛ የሆነ ፉክክር ነበር በተፎካካሪ የፖለቲካ ድርጅቶች መሀል ስለዚህ የህወሓት ተፈካካሪ ፖለቲካ ፓርቲዎች የተወሰነ ቦታ ያን የትግራይ ክልል ምክር ቤት ካለፉት አምስት የምርጫ ጊዜዎች በበለጠ ሌላ ተፈካካሪ ፓርቲዎች ድምፅም የሚሰማበት ይሆናል ብዬ ጠብቄ ነበር። እንግዲህ ያው አልሆነም ማለት ነው። ምንድን ነው መሆን ያለበት? የሀሳብ ብዙነት ግን ማስተናገድ የሚችል ማመቻቸት አለበት፣ እድሎችን ማመቻቸት አለበት። አሁን ህዝቡ የተለያዩ ተፈካካሪ ፓርቲዎች ድምፅ፣ የተለያዩ ተፈካካሪ ፓርቲዎች የያዙት የፖለቲካ ኢዲዮሎጂ አድምጦታል። አሁንም ምህዳሩን ማስፋት አለበት። እነዚህ አሁን የተለያዩ የፖለቲካ አስተሳሰቦች ይዘው የሰማናቸው የፖለቲካ የፖለቲካ ፓርቲዎች ድምጻቸው እንዲሰማ የበለጠ ጥንካሬ እንዲኖራቸው ማመቻቸት ይጠበቅበታል። በሚቀጥለው አምስት ዓመት ህወሀት የስልጣን ጊዜው ሲያጠናቀቅ እነዚህ ፓርቲዎች ጎልብተው እንጂ ቀጭጨው ማየት አልፈልግም። ቀጭጨው ከሆነ የምናገኛቸው ህወሀት ያው አትርፈዋል ብዬ አልገምትም። የትግራይ ህዝብም አትርፈዋል ብዬ አልገምትም። ትግራይም አትርፋለች ብዬ አልገምትም። ወጣቶች ናቸው ራሳቸው ተከታይ አላቸው። ለትግራይ ህዝብ፣ ለትግራይ እድገት የሚያስቡት የሚያልሙት አላቸው። ስለዚህን ሀሳብ መንገድ ላይ እንዳይቀር መንግስትነት ተረክቦ የሚመራው ህወሀት ይህን እድል ማመቻቸት ይጠበቅበታል ብዬ አስባለሁ። በመጨረሻ በኢትዮጵያ ንግድ ባንክ በመቀለ ቅርንጫፍ የባንክ ባለሙያ የሆነ አባድ አብርሃም እንዲህ ብለዋል። ወተስቤት ነበረ ምክንያቱ የሁላቸው የንብ ተቀናቃኝ ፓርቲዎች የክልል ትግራይ አካል ናቸው። ያው ግን ህወሀት ለ45 ዓመት ከህዝብ ትግራይ አብሮ ሲታገልና ብዙ ስራዎችን ሲሰራ ነበረ። ግን ያው የነበሩትን ክፍተቶች እንዳለው ነው ከዚሁ አሁን ያጋጠመው የትግራይ ጭንቅና ውጥረት ሊያወጣው የሚችል ብቸኛ ፓርቲ ህወሀት ብዬ ነው የማምነው። ምክንያቱ የካበተ ልምድና እንደዚሁ የዲፕሎማሲ አቅም በፖለቲካ ዘርፍ ብዙ ራመደና አገር እየመራ የነበረ ትልቅ ደረጃ የነበረው ፓርቲ ስለሆነ ስህተትን አርሞ ትግራይን ወደ ተሻለ ደረጃ ሊያደስ የሚችል ብቸኛ ፓርቲ ህወሀት ነው ብዬ ስለማመን ነው ካለፉ ዓመታት የነበረው የሰሩትን ስህተቶችን ተምረው የህዝብ ትርክ ታልብን አዳምጠው የመጪው የህዝብ ትግራይ እጣ ፈንታ ምንድን ነው ተብሎ ተለይቶ ወይም ደግሞ ከህዝብ ጋር ዲስከስ አድርገው ወጣትን ሊጠቅም የሚችል የገጠር ማህበረሰቡን መሀል ያደረገ ገጠር ማህበሩ የተሻለ የኢኮኖሚ ደረጃና የተሻለ የአሰሳሰብ ደረጃ ሊወስድ የሚችል በዲፕሎማሲም እንደዚሁ በሰላም በድህንነት ጉዳይ ከክልሎችና ና ከሌሎች የድንበር ሀገራት ያሉትን ዲፕሎማሲያዊ ክንዋኔዎችን እንዲሰሩ ና የመጪው የኢትዮጵያ ሕዝብ እንደዚሁም የትግራይ ሕዝብ የተሻለ ስራ እንዲሰሩ እንደዚሁም ደግሞ ከኤርትራ ወንድሞቻችን ያለንን ግንኙነት የጠነክረና የጎለበተ በኢኮኖሚና በማህበራዊ ጉዳይ የተሳሰረ ስራ እንዲሰሩ የኔ ትጽቢት ነው ነው ምለው። ሁሉም ለሰጡን አስተያየት እጅግ አመሰግናለሁ። አለምሳ ለረድንጭ አሜሪካ ከመቀለ